የአሜሪካንን አገር ጐብኝተው ያውቃሉ? ወደፊት መጐብኘት እፈልጋለሁ እንጂ ከዚህ በፊት ጐብኝቼው አላውቅም። የአዲስ አበባን ከተማ አቀማመጥ ይወዱታል? ማናቸውንም የከተማ አቀማመጥ ወድጄ አላውቅም። ስለ ልጆ ወሬ ሰምተው ያውቃሉ? የለም፣ ሰምቼ አላውቅም። የምትሄዱበትን ቦታ አይታችሁ ታውቃላችሁ? የለም፣ አይተነው አናውቅም። እቆላ ውስጥ ብዙ ጊዜ ኖራችሁ ታውቃላችሁ? የለም ኖረን አናውቅም እ ከፍተኛ ቦታ ላይ ለመኖር ፈልገች ታውቂያለሽ የለም ፈልጌ አላውቅም። ቀዝቃዛ ቡና ጠጥተህ ታውቃለህ? የለም፣ ጠጥቻ አላውቅም። የአዲስ አበባ ከተማ አየር እንደ ወይና ደጋ ነው። እኔ አዲስ አበባ ሄጄ አላውቅም። ስለዚህ ስለ አየሩ ልነግርህ አልችልም። በክረምቱ ወራት ወደ አዲስ አበባ ሄዳችሁ ታውቃላችሁ? የለም፣ ሄደን አናውቅም። በአሜሪካ ውስጥ በረዶውን ወድኸው ታውቃለህ? ወድጀው አላውቅም። ኃይለኛ ዝናብ ሲዘን አይታችሁ ታውቃላችሁ? አዎ፣ አይተናል። በአሜሪካ ውስጥ የክረምቱን ወራት አይተውት ያውቃሉ? አዎ፣ ባለፈው የክረምት ወራት አሜሪካ ውስጥ ነበርኩ። ዋሽንግቶን ውስጥ መንገድ ጠፍቶ ያውቃል? አንድ ጊዜ ጠፍቶኝ ነበር። ንብረትህ ጠፍቶብህ ያውቃል? አዎ፣ ጠፍቶብኝ ያውቃል። በቀን ከሀምሳ ብር በላይ አጥፍታችሁ ታውቃላችሁ? አዎ፣ አንዳንዴ እናጠፋለን። የመኪና አደጋ ደርሶብህ ያውቃል? የለም፣ ደርሶብኝ አያውቅም። እተራራ ላይ ሆነ ከተማውን አይተኸው ታውቃለህ? አዎ አንድ ጊዜ አይቸዋለሁ። በአይሮፕላን ሄደህ ታውቃለህ? አዎ ሄጃለሁ። የኢትዮጵያ አየር መንገድ ከኢትዮጵያ ውጭ ሄዶ ያውቃል? አዎ ብዙ ቦታዎች ሄዷል። በእኛ ቤት በኩል ሲያልፉ አይተሃቸው ታውቃለህ? አዎ ባለፈው ቅዳሜ ሲያልፉ አይቻቸዋለሁ። መኪናህን አረንጓዴ ቀለም ቀብተህ ታውቃለህ? የለም፣ ቀብቸው አላውቅም። ራስህን አሞህ ያውቃል? ከአንድ ዓመት በፊት ያመኝ ነበር። ቤታችሁን በዚህ ዓመት አሳድሳችሁ ታውቃላችሁ? አዎ፣ አሳድሰነው ነበር። እንግሊዝኛ ቋንቋ አስተምረህ ታውቃለህ? አዎ፣ አንድ ዓመት አስተምሬአለሁ። በአማርኛ እንደ አይነት ድርሰት አዘጋጅተህ ታውቃለህ? አዎ አዘጋጅቻለሁ። አሜሪካ ከመጣህ ቤተ ክርስቲያን ሄደህ ታውቃለህ? አዎ ብዙ ጊዜ ሄጃለሁ። እጋራዥ ውጭ ሰርተህ ታውቃለህ? አሁን የምሰራው ጋራዥ ውስጥ ነው። ከኢትዮጵያ ከመጣህ ጀምሮ ወደ አገርህ ደብዳቤ ጽፈህ ታውቃለህ? ብዙ ጊዜ ጽፌ አላውቅም። በፈረስ ተጉዘህ ታውቃለህ? አዎ ተጉዢ አለሁ። ከዚህ በፊት እዚህ መጥተህ ታውቃለህ? የለም መጥቻ አላውቅም። በአማርኛ የተጻፈ መጽሐፍ አንበህ ታውቃለህ? አዎ፣ ብዙ ጊዜ አንብቤያለሁ። ለውጭ ጉዳይ ሚኒስቴር ስራ ሰርተው ያውቃሉ? የዛሬ ዓመት ለአስር ሳምንት ያህል ሰርቻለሁ። ከወዳጆቹ ጋር ኖሮ ያውቃል? ስራ ከመጀመሩ በፊት ከወዳጆቹ ጋር ይኖር ነበር።